አውሮፓና ጀርመን የዛሬውን ቀን የድሬስደን ከተማ ነዋሪዎች እዚህ የሚያስታውሱት እጅግ ለየት ባለ መልኩ ነው። ከሰባ አምስት ዓመት በፊት በዚች የምሥራቅ ጀርመን ከተማ ላይ ይህ ነው ተብሎ የማይገመት የቦምብ ናዳ በሕዝቡና በከተማይቱ ላይ ያኔ የወረደበት ጊዜ ነው። ጊዜው የሁለተኛው ዓለም ጦርነት የመጨረሻው ሰዓትም ነው በአጭር ጊዜ ውስጥ የታላቋ ብሪታንያና የአሜሪካን የጦር አውሮፕላኖች ከተማውን ከተለያዩ አቅጣጫዎች ተነስተው ደብድበው አመድ አልብሰዋት ሄደዋል። በዚያ ከ ሀያ አምስት ሺህ ሰው በላይ የሚሆኑ ነዋሪዎች ሕይወታቸውን አጥተዋል። ዛሬ ግን ድሬስን ወኪላችን ዳንኤል ፔልስ እንደዘገበው የይቅርታና የሰላም የአንድነትና የኅብረት ምልክት ናት። ከሞላ ጎደል ታሪኩ ይህን ይመስላል። ከምሽቱ አራት ሰዓት ላይ ነው የታላቋ ብሪታንያ የጦር አውሮፕላኖች በጨለማ ከንፈው ከተለያዩ አቅጣጫ በከተማይቱ በድሬስደን ላይ ያንዣበቡት። በዚያው ደቂቃና በዚያው ሰከንድ የታሪክ ጸሐፊዎች እንደዘገቡት የቦምብ ናዳቸውን በከተማይቱ ላይ ያርከፈከፉት እንዳለም የለቀቁት። ብዙዎቹ ነዋሪዎች ያኔ የነበራቸው ምርጫ መኖሪያ ቤታቸውን ለቀው ነፍሳቸውን ለማዳን እምድር ቤት ውስጥ ሸሽተው መግባት ብቻ ነው። ቦምቡን የሚከላከል በቂ መጠለያ ምሽግ በአካባቢያቸውም አልነበረም። የመጀመሪያው ድብደባ ከሃያ አምስት ደቂቃ በኋላ ትንሽ ጋብ ይላል። ከሦስት ሰዓት በኋላ እኩለ ሌሊት ላይ ከአምስት መቶ የሚበልጡ የጦር አውሮፕላኖች ሁለተኛውን ድብደባቸውን በከተማይቱ ላይ እንደገና ከፍተዋል። ከተማዪቱ እንደገና ትነዳለች። ከዚያም የእሳት ነበልባል በተአምር ያን ያመለጡት ወይዘሮ ግሬታ ፓሉካ መለስ ብለው ሁኔታውን ሲያስታውሱ እጅግ ያሳዝናል፣ በጣምም ያስፈራል ይላሉ። አስፈሪና አሰቃቂ የጭንቀት ሰዓት ነበር። ያኔ መኖሪያ ቤታችን መሃል ከተማ እምብርት ላይ ነው። እዚያ ሕንፃ ውስጥ አብረን ከምንኖረው ሰዎች መካከል ሁሉም በግምት ወደ 63 ይሆናሉ። በቦምቡ ተመትተውና ተቃጥለው እዚያው እምድር ቤት ውስጥ እነሱ ሲሞቱ እኔ ከዚህ አልተርፍም ብዬ እሳቱንና ሥራ ፍርስራሽ ግንቡን ዘልዬ ከአንዲት ወጣት ልጅ ጋር ወደ ውጭ ገላጣው ሜዳ ላይ በሩጫ ፈትለክ ብለን ነፍሳችንን ለማዳን አመለጥን። ሌሎቹ ሲሞቱ፣ እኔና አብራኝ ተከትላ የወጣችው ጓደኛዬ ተረፍን። አሳዛኝ የመከራ ጊዜ ነበር። ይህን ሁኔታ ለመርሳት ቢያንስ ከሁለት ዓመት በላይም ፈሽቶብኛል። በዛን ምሽት ብቻ ወደ ሀያ አምስት ሺህ የሚጠጉ የከተማ ነዋሪዎች ሕይወታቸውን አጥተዋል። ህንፃዎች እንዳሉ ተደብድበውና ተቃጥለው እንደ ክርታስ ቤት ወዳድቀው ፈርሰዋል። ትላልቅ የከተማው ቤተ ክርስቲያኖች አብረው እንዳለ ያኔ እነሱም ወድመዋል። ታላቁ ቤተ መንግሥትና የብሔራዊ ቲያትሩም ከናዳራሹና ከነግቢያቸው በእሳት ተለብልበው አመድን ለብሰው ምሰሶቹ እንደ ጭራሮ እንጨት እዛና እዚህ ቆመው ቀርተዋል። በፕሮፓጋንዳ ተንኮሎቻቸው እጅግ አድርገው የተካኑት ናዚዎቹ ደግሞ ይህን ሁኔታ ገልብጠው እናጋን ነው ለተከታዮቻቸው፣ እንደ ተጻፈው ሁለት መቶ ሺህ የሚሆኑ የከተማው ነዋሪዎች በቦምብ ድብደባ አለቁ ብለው ሕዝቡን በሐሰት ፕሮፓጋንዳቸው መቀስቀሱ ተሸጋግረዋል። በናዚ ቁጥጥር ስር ያኔ ይገኙ የነበሩ የአገሪቱ የራዲዮ ጣቢያዎችና ዕለታዊ ጋዜጣዎችም እንዲሁ የዜና ወኪሎቻቸው አንድ ላይ ሆነው የብሪታንያንና የአሜሪካንን መንግሥት እነሱ እንዳሉት የሁለቱን ጭካኔ እናጋልጣለን ብለው በያለበት እንደ ተርብ እነሱ ተነስተዋል። ጦርነቱን እነሱ እንደጀመሩ አገር አቆራርጠው ድንበር አልፈው በጦር አውሮፕላናቸው የለንደን ከተማንና ሌሎች የብሪታንያን መንደሮች በቦምብ እዛ ድረስ ሄደው እንደ ደበደቡም ለክስ ያኔ ስለማያመች አንድም ቦታ ሳያነሱት ስራቸውን ዘለውት አልፈዋል። በዛኑ ሰዓት በዛኑ ጊዜ የብሪታንያ የጦር አውሮፕላኖች ድሬስደንን ሲደበድቡ የጀርመን የጦር አውሮፕላኖች የታሪክ ተመራማሪው ሚስተር ሮልፍ ሙለር ለዲ ደብልዩ እሳቸው እንዳሉት በለንደን ከተማ ላይ እነሱም ቦምባቸውን እዚያ በሕዝቡ ላይ ያወርዱ ነበር። ድሬስደን ከተማ ላይ የተጣሉት ቦምቦች ጀርመኖች እስከ መጨረሻው እንዋጋለን ብለው ለተነሱበት ዓላማቸው የተሰጠ ተገቢ መልስ ነው። የኃያላን መንግሥታት አንድ ላይ ሆነው ድሬስደንን በቦምብ በመደብደብ ጦርነቱን ለማቆም የወሰዱትም እርምጃ ሚስተር ሮልፍ ሙለር እንዳሉት ተገቢ ነው። ድሬስደን በዚያን ዘመን ለጀርመን የጦር ሰራዊት ከፍተኛ እዚህ እንደሚባለው የማይናቅ ትልቅ ስትራቴጂክ ቦታ የያዘ አካባቢ ነው። ከሞስኮ ተነስቶ በዚያን ዘመን ወደፊት እየገሰገሰ በሁለት ሶስት አቅጣጫ ዋና ከተማውን በርሊንን ከቦና ይዞ መንግሥቱን ገልብጦ ሊጣደፍ የነበረውን የሶቪየት ኅብረትን ሰራዊት ትልቅ ምሽግ እዚያ ላይ ሰርቶ እነሱን የምሥራቅ ጀርመኑ መሬት ላይ ለመምታትና እዛው እንዲቆሙም ለማገድ የተመረጠ ስትራቴጂክ ቦታ ያኔ የታሪክ ተመራማሪው እንዳሉት ድሬስደን ብቻ ነበር። ይህንኑ ምክንያት አድርገው ቀጥለው እሳቸው እንዳሉት የጀርመን ጦር ያኔ ሰራዊቱን እንዳለ ከምዕራብ ግንባር አንስቶ ወደ ምሥራቅ ማንቀሳቀሱን ትመርጠዋል። እንቅስቃሴውም ያኔ በቶሎና በፍጥነት እንዲገባደድ የባቡር መስመሩንም ክፍት አድርገዋል። የድሬስደን ከተማ ለዚህ ዕቅድ መሳካት አማራጭ የሌለው ማዕከል ይሆናል። የባቡር ግንኙነቱንም በፍጥነት ተሳክቶ ጦሩን ለማገድና መንገዶችን ለመዝጋት የሚቸኩለው የጀርመን ሠራዊት፣ ይህንኑ ሁኔታ የተረዱት የኃያላን መንግሥታት ድሬስደንና አካባቢውን እንዲሁም መገናኛ መስመሮቹን በቦምብ ከላይ ሆኖ በመደብደብ ለሶቪየት ሠራዊት አመች ሁኔታ እነሱ ያኔ በጋራ ፈጥረዋል። ዛሬ ያኔ ፈርሳና አመድ ለብሳ የነበረችው የቅድስት ቤተ ክርስቲያን ደወል ድምጿን በከተማይቱ ላይ እንደ ገና አሁን ታሰማለች። ይችን ቅድስት ቤተ ክርስቲያን እንደ ገና አድሶና አስተካክሎ እንደ ነበረው አድርጎ መልሶ ለመስራት የአሥራ አንድ ዓመት ጊዜ በጠቅላላው ፈጭተዋል። ቤተ ክርስቲያኒቱ አሁን የእርቅና የይቅርታ የመከባበርና የአብሮ ባንድነት ተቻችሎ የመኖር ምልክት ሆናለች። በቤተ ክርስቲያኑ ጉልላት ላይም አሁን የሚታየው መስቀል የታላቋ ብሪታንያ መንግሥት በስጦታ መልክ ለከተማይቱ በእርቅ መልክ ያበረከተው ትልቅ ገጸ በረከት ነው። መስቀሉም የተሠራው በወርቅና በብር አንጣሪው አባቱ ያኔ የአየር ኃይል ባልደረባ ሆኖ ቦምቡን ድሬስደን ላይ ከጣሉት አብራሪዎች አንዱ የሆነው የወታደር ልጅ ነው። እዚሁ ቤተ ክርስቲያን ውስጥ የሚገኘው ትልቁ መስቀል ደግሞ እንደዚሁ ከታላቋ ብሪታንያ በስጦታ መልክ የመጣ ነው። ይህ መስቀል ከተማቸውና ቤተ ክርስቲያናቸው ያኔ በጀርመን የጦር አይሮፕላን ሲደበደብ እዚያ ተበትነው ከወደቁት ምስማሮች ለመታሰቢያ እንዲሆን ተሰብስቦ ቀልጦ አሁን መስቀል ሁኖ የቀረበ የእንግሊዞችም ስጦታ ነው። በዚች ቅድስት ቤተ ክርስቲያን ውስጥም በሁለተኛው ዓለም ጦርነት ጊዜ በጀርመን ወታደሮች ወረራ አውሮፓ ውስጥ ለተጎዱትና ለተበደሉት ለሞቱትም ሰዎች ሕዝብና መንግሥታት በየጊዜው የጸሎት ሥነ ሥርዓት ዓመቱን ጠብቆም ይካሄዳል። የዛሬ አምስት ዓመት የቀድሞው ርዕሰ ብሔር ሚስተር ዮአሂም ጋውክ የሚከተሉትን ቃላቶች በዚሁ የጸሎት ሥነ ሥርዓት ላይ ለተጋበዙት እንግዶች ያሰምተዋል። ዞ ፍሮን ር ንስ ሆይቲ ር እነ ፍራውን ኪርች አው ገስተ አውስ ግሮስ ብሪታንያን ከታላቋ ብሪታንያና፣ ከፖላንድ፣ ከሩሲያና እንዲሁም ከሌላ ቦታ ከዓለም ዙሪያ እዚች ቅድስት ቤተ ክርስቲያን ፍራውን ኪርሸ ውስጥ ለመገኘት ጥሪያችንን አክብራችሁ የመጣችሁትን እንግዶች እጅግ አድርገን እናመሰግናለን። ያለፉትን ነገሮች ሁሉ በጋራ አንድ ላይ ሆኖ ማስታወሱ እኛን አንድ ያደርገናል። መሥዋዕት የሆኑትንና በጦርነቱ ሳቢያም መከራና ሥቃይ ያዩትን ሰዎች ሳንረሳ ሁላችንም አሁን እናስታውሳቸዋለን። ይህም ሥቃይና መከራ ለንደን ከተማና ዋርሶ ላይም ሊሆን ይችላል። ይህም ሌኒንግራድ ላይና ወይም ድሬስድን ከተማ ላይ ወይም ደግሞ ሌሎች ቦታዎች ላይም የደረሱት። እነዚህን ሁሉ የተሰቃዩ ሙታንን ፈጽሞ እኛ እንረሳቸውም። በሐሳባችንም ሆነ በመንፈሳችንም ምንጊዜም አንድ ላይ ሆነን እነሱን እናስታውሳለን። በአስካሪ ርዮት ዓለም ተቀባብቶ በዘር ጥላቻ ላይ ተመስርቶ በሕዝቦች መካከል በአውሮፓ የተካሄደው ጦርነት በብዙ ሚሊዮን የሚቆጠሩ ሰዎችን ሕይወት ይዞ ሄደዋል። ይህን የረሱ ጥቂት የቀኝ አክራሪዎች በጀርመን አገር ያ ሁኔታ ተመልሶ እንዲመጣ አሁን ደፋ ቀና ማለት ጀምረዋል። የጀርመን ሕዝብ እና የድሬስን ከተማ ነዋሪዎች ግን ሰባ አምስተኛውን ዓመት ዛሬ ሲያስታውሱ በአገራቸው ላይ ጦርነት ተመልሶ እንዳይመጣ ነቅቶ በመጠበቅ ነው ይላሉ። ይልማ ኃይለሚካኤል ለዲደብልዩ ከበርሊን ከተማ።